የተወደዱ ሊቀ ካህናት የተወደዳችሁ የደብረ አስተዳዳሪዎች እንዲሁም ደግሞ የተወደዳችሁ ዲያቆናት መዘምራን ምእመናን እንደምን ሰነበታችሁ እንደምን ሰነበታችሁ የአምላካችን ቅዱስ ፈቃድ ሆኖ ዛሬ በታላቁ በቅዱስ ሚካኤል በዓል በዚህ ቅዱስ ቦታ እንድንሰበስብ እቶናልና እናመሰግነዋለን። እንደ እግዚአብሔር ፈቃድ ዛሬ አብረን እንድንነጋገር ያሰብኩት በሉቃስ ወንጌል ምዕራፍ አስራ አምስት ከቁጥር አስራ አንድ እስከ ቁጥር ሰላሳ ሁለት ያለውን ይሆናል። መጽሐፍ ቅዱስ ያላችሁ ይህን ክፍል በማስተዋል ብታነቡ መልካም ይሆናል። እንዲህም አለ፣ አንድ ሰው ሁለት ልጆች ነበሩት። ከእነርሱም ታናሹ አባቱን አባቴ ሆይ ከገንዘብህ የሚደርሰኝን ክፍል ስጠኝ አለው። ገንዘቡንም አካፈላቸው። ከጥቂት ቀንም በኋላ ታናሹ ልጅ ገንዘቡን ሁሉ ሰብስቦ ወደ ሩቅ አገር ሄደ። ከዛም እያባከነ ገንዘቡን በተነ። ሁሉንም ከከሰረ በኋላ በዛች አገር ጽኑ ረሀብ ሆነ። እርሱ ይጨነቅ ጀመር። ሄዶም ከዛች አገር ሰዎች ከአንዱ ጋር ተዳበለ። እርሱም ሪያል ያሰማራ ወደ ሜዳ ሰደደው። እሪያዎችን ከሚበሉት አሰር ሊጠግብ ይመኝ ነበር፣ የሚሰጠውም አልነበረውም። ወደ ልቡም ተመልሶ እንዲህ አለ፣ እንጀራ የሚተርፋቸው የአባቴ ሙያተኞች ስንት ናቸው? እኔ ግን ከዚህ በራብ እጠፋለሁ። ተነስቼም ወደ አባቴ እሄዳለሁና አባቴ ሆይ በሰማይና በፊትህ በደሉ ወደ ፊትህ ልጅ ልባል አይገባኝም፣ ከሙያተኞችህ እንደ አንዱ አድርገኝ እለዋለሁ። ተነስቶም ወደ አባቱ መጣ። እርሱም ገና ሩቅ ሳለ አባቱ አየውና አዘነለት፣ ሮጦም አንገቱን አቀፋውና ሳመው። ልጁም አባት ሆይ በሰማይና በፊትህ በደልኩ፣ ወደ ፊትህ ልጅ ልባል አይገባኝም አለው። አባቱ ግን ባሪያዎቹን አለ፣ ፈጥናችሁ ከሁሉ የተሻለ ልብስ አምጡና አልብሱት፣ ለእጁ ቀለበት፣ ለእግሩም ጫማ ስጡ። የሰባውንም ፍሪዳ አምጥታችሁ እረዱት፣ እንብላም፣ ደስም ይበለን። ይህ ልጄ ሞቶ ነበር እና ደግሞም ሕያው ሆኗል፣ ጠፍቶ ነበር ተገኝቷል። ደስም ይላቸው ጀመር። ታላቁ ልጁ በእርሻ ነበር። መጥቶም ወደ ቤቱ በቀረበ ጊዜ የመሰንቆና የዘፈን ድምፅ ሰማ። ከብላቴናዎችም አንዱን ጠርቶ ይህ ምንድን ነው ብሎ ጠየቀ። እርሱም ወንድምህ መጥቷል፣ በደህና ስላገኘው አባትህ የሰባውን ፍሪዳ አረደለት አለው። ተቆጣም፣ ሊገባም አልወደድም አባቱ መጥቶ ለመነው። እርሱ ግን መልሶ አባቱን እነሆ ይህን ያህል ዓመት እንደባሪያ ባሪያ ተገዝቼልሃለሁ፣ ከትእዛዝህም ከቶ አልተላለፍኩም። ለእኔ ከወዳጆች ጋር ደስ እንዳለይ እንዳለኝ እንዲለኝ አንድ ጠቦት እንኳ አልሰጠኝ። ነገር ግን ገንዘብህን ከጋለሞቶች ጋር በልቶ ይህ ልጅህ በመጣ ጊዜ የሰባውን ፍሪዳ አረድህለት አለው። እርሱ ግን ልጅ ሆይ አንተ ሁልጊዜ ከእኔ ጋር ነህ፣ ለእኔ የሆነ ሁሉ የአንተ ነው። ዳሩ ግን ይህ ወንድምህ ሞቶ ነበር ሕያው ስለ ሆነ፣ ጠፍቶም ነበር ስለተገኘ፣ ደስ እንዲለን ፍስሐም እንድናደርግ ይገባናል አለው። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ ወገኖቼ የዛሬውን ታላቅ በዓል ስንመለከት የእግዚአብሔር ሰው እስራኤል ከረሃብ የተነሳ ሀገሩን ለቆ ወጣ። ሰባ ራሱንም ወደ ባዕድ ሀገር ሆዱም ወደሚሞላበት ሀገር ገባ። ሆዱ ሞላ። ዘሩም ማንዝሩም በዙ ተባዙ። አራት መቶ ሰላሳ ዘመንም ኖሩ። ነገር ግን በመንፈስ ረሃብ ይሰቃዩ ጀመር፣ በባህርነት ቀንበርን ይጨነቁ ጀመር። ቸርነቱና ምሕረቱ የማያልቅበት ልዑል አምላክ ጩኾታቸውንና እንባቸውን ተመልክቶ እነሆ ዛሬ በምናከብረው ታላቅ አቢይ በዓል ሊቀ መላእክትን ሚካኤልን በመላክ ከግብፅ ባርነት ነጻ አውጥቶ የኤርትራን ባህር በድል እንዳሻገራቸው መጽሐፍ ቅዱስ ሚገባ ያስተምረናል። ምናልባት ከቤትዳችሁ ይህን ክፍል ማንበብ የምትፈልጉ ብትኖሩ ከዘጸአት ምዕራፍ አስራ አምስት አስራ አራት ጀምሮ ይህን ታሪክ ማየት ትችላላችሁ። ወይም ከመጀመሪያው በአጭሩ ዘጸአትን ብታነቡ የእግዚአብሔር ሕዝብ በግብፅ እንዴት እንደተሰቃየና ለመውጣት የተደረገውን ውጣውረድ የእግዚአብሔርን ክንድ እንዴት እንደተገለጸ ማየት እንችላለን። የእግዚአብሔር ሰው በረሃብ ምድሩን ለቀቀ። እግዚአብሔር ደግሞ በስጋ ካሰቃየው በኋላ ሊቀ መላእክት ሚካኤል ልኮ ወደ ወጣበት ምድሩ መለሰ። ዛሬ ባነበብነው ክፍል ደግሞ ወጣቱ ከጥጋብ የተነሳ የአባቱን ቤት ጥሎ ወጣ። መጨረሻ ላይ ከረሐብ የተነሳ ተመለሰ። እግዚአብሔር ይባርካችሁ። መዘምራን ቃል ሲነገር ልስማ። ይህ ቀላል ነገር አይደለም። እግዚአብሔር የሚናገረውን እሰማለሁ። እርሱም ለሕዝቡና ለቅዱሳኑ ይናገራልና ተብሎ ስለተጻፈ በዚህ ክፍል ዛሬ አምላካችን ለእኔና ለእናንተ ሊያስተምረው ያለውን እንድናስተውል እፈልጋለሁ። እንግዲህ ወይም ከታላቁ ወይም ደግሞ ከታናሹ ወገን መሆን የግድ ይሆንብናል። ራሳችን ከሁለቱ አንዱ ፈርጀን ማስቀመጥ ይኖርብናል። አሁኑ ምናልባት በኋላ ይገለባበት ይሆናል፣ አላቅም። ይህን ክፍል ሐዋርያው ሉቃስ እንደ ጻፈው እንመለከታለን። ከሰባ ሁለቱ አርድእት አንዱ ነው። የሐዋርያው ጳውሎስ ደቀ መዝሙር ነው። ስለዚህ ይህን በስሙ የተጠቀሰውን የሉቃስ ወንጌልንና የሐዋርያት ሥራን ጽፏል። ለአራቱ ወንጌላውያን ለእያንዳንዳቸው የተለያዩ የራሳቸውን ተግባራቸውን፣ አገልግሎታቸውን የሚገልጥ ምሳሌ ተሰጥቷቸዋል። ስለዚህ ለሉቃስ የተሰጠው ምሳሌ ላም ነው። በከብቶች በረት መወለዱን፣ እንስሳት በስንፋሳቸው ህፃኑን ኢየሱስን ማማሟቃቸውን፣ ክርስቶስ ቀርነ መድኃኒት ተብሎ ስለተጠራ ላም ወይም በሬ በኦሪት የመስዋዕት ከሚቀርቡት የመስዋዕት አይነቶች አንዱ ስለሆነ፣ ዛሬም ደግሞ የጠፋው ልጅ ሲመለስ የታረደለትም በሬ ስለሆነ ስለዚህ ይህ ሰው ይህ ሐዋርያ በከፍት በላም ተመስሏል። በአራቱ ወንጀሎች ሰላሳ ስድስት ተአምራቶች ተጠቅሰዋል። ከሰላሳ ስድስቱ ውስጥ ሀያ አንዱ የሚገኘው በሉቃስ ወንጌል ነው። የምገፋፋችሁ የሉቃስን ወንጌል ከመጀመሪያ እስከ መጨረሻ የምታነቡት ነው ወገኖቼ። እንግዲህ ዛሬ የእነዚህን ሁለት ወንድማማቾች ታሪክ እንመለከታለን። በቀኝ ከፈለጋችሁ ትልቁን አስቀምጡት፣ በግራ ከፈለጋችሁ ትንሹን አስቀምጡት። ወይም ደግሞ ጣይራችሁ በፈለጋችሁት ቦታ አስቀምጡት። እንደገና እኔ ከየትኛው ነኝ ብላችሁ ራሳችሁ እንድታስብልኝ ፈልጋለሁ። ታላቅ ወንድም ናችሁ ወይም ደግሞ ታናሽ ወንድም ናችሁ። ከሁለቱ ውጭ መሆን አይቻልም። የታናሹን ልጅ ታሪክ ስናስብ ከአባቱ ድርሻውን ይዞ ሄደ ጥጋዝ ወደ ራብ ይነዳል ይባላልና፣ ከወሰደ በኋላ ገንዘቡን አባከነ፣ ለሴቶች በተነ፣ ለአመንዝራዎች ለአልኮል እስከሚበት፣ ገንዘቡ ባዶ እስከሚቀር ድረስ ኪሱ እስከሚራቆት ድረስ ገንዘቡ አለቀ። ስለዚህ ተውቦ አምሮ የወጣ ብላቴና አስቀምጡልኝ። እኔ መቼም እዚህ ላይ ማንን እንደሚመስል አላውቅም። ጥሩ የለበሰ ወንድም ብድግ የሚልልኝ ካለ፣ የሐበሻው ልጅ ጥሩ የለበሰ። እሺ ብድግ ነው። ጥሩ የለበሰ በህሊናችሁ ተውቦ ከአባቱ ቤት የወጣውን ወጣት በህሊናችሁ ሳሉልኝ። ከአባቱ ቤት በጣም ተውቦ አምሮ ጸጉሩ አበጥሮ ተኳኩሎ ልብሱን ገና እንደ እጅ ሲጣልበት እንኳን የሚያሰኝ የሚመስል ወጣት ተመልከቱ። ኪሱ ሞልተዋል። አሁን ደግሞ ይህን ልጅ በሌላ መልክ እዩት። ገንዘቡ አለቀ፣ ልብሱ ማደፍ ጀመረ። ከማደፍ አልፎ መበጣጠስ ጀመረ። ጸጉሩ ጨሆረረ፣ አይኑ ጮመጮመ፣ ጫማውም ተበጣጠሰ። አሁን ሁለተኛው ስዕል ላይ ነው ያላችሁት፣ ምን እንደሚመስል ተመልከቱት? በአባቱ ቤት ጤፍ እንጀራ ከጤፍም ነጭ ጤፍ እዛም የምርጥ ምርጥ የሞላለት ብላቴና አሁን ግን ወደ ረከሱት እንስሳቶች ወደ አሳማዎች ባለቤት ለእረኝነት ተቀጠረ። የሚበላው ሲያጣ ከአሳማዎቹ ጋር አብሮ መዳፈቅ ጀመረ። በሌላ አነጋገር የአሳማዎቹን አሰር መብላት የግድ ሆነበት። ከመሞት መሰንበት ይባላልና። ስለዚህ አሁን በሕይወቱ ላይ አባትየው ተውልጅ አትሂድ የአባት ልጅት ይሻልሃል የእናት ልጅ ይሻልሃል፣ እዚህ ተጠምጥ ቢለው አሻፈረኝ ብሎ ሄደ። አሁን ታሪክ ተገለበጠ። ስለዚህ ትንሽ ጊዜ አገኘ፣ ወደ ልቡ ተመለሰ። ራሱን የሚመለከትበት ጊዜ አየ፣ ስህተቱን ማስተዋል ጀመረ። ወየው በአባቴ ቤት አይደለሁም። እኔ ልጁ አይደለሁም። እኔ ልጁ፣ ሠራተኛዎቹ እንኳ ምግቡ ተርፎ ተትረፍፎ ወደ ውጭ የሚጣለው ስንት ነው? እኔ ግን ያው ምግብ የሚባል ጠፍቶ የአሳማዎችን አሰረዝሄ ይሄ እመገባለሁ ልብሴ ከበላይ አልቆ በብርድ እንከራከራለሁ። ወዩ ወደ አባቴ ቤት ልመለስ፣ ይቅል ይቀበለኛል፣ ይሁንበት። ባይቀበለኝም፣ እንደ ልጁ ባያደርገኝም፣ ቢያንስ እንኳ ከሠራተኛዎቹ እንደ አንዱ መብት ማግኘት ብችል ለእኔ እርሱ ይበቃኛል አለ። ስለዚህ እያዘነ እየቆዘነ ደረቱን እየደቃ ወደ አባቱ ቤት ተመለሰ ይላል። በጣም የሚደንቅ ነው። የሚጠብቀው ሌላ ነው። ወቀሳ ነቀሳ ነው የሚጠብቀው። ይህን ገንዘቤን አባክነህ እንዲህ አድርገህ ቃሌን ሰብረህ ወዘ ተርፍ። ነገር ግን እያዘነ ጉልበቱ እየተንቀጠቀጠ ወደ ፊት ሲራመድ ወደ አባቱ ቤት ሲቃረ ገና ባሻጋሪ ከሩቁ አባቱ ተመለከተው። የፍቅር አባት ምን አለ? ነቀሳ ወቀሳ፣ ፍርድ አይደለም። አባቱ ተጨንቋል፣ ልጁ በመጥፋቱ እንግዲህ ብቻ ቀረኝ ሁለት የሆኑልኝ ነበረ እያለች ታዝንታለ። የሞተው ስለተነሳ የጠፋው ስለተገኘ ተገኘ። እቤት እስኪደርስ ድረስ አልጠበቀም። በውጫ በመገስገስ ሄዶ አደረደና አገላብጦ ሳመው አገላብጦ ሳመው። ወዲያውኑ ያን አሮጌ ልብሱ ሁሉ ግፍፍ አደረገና ወደ ሶስተኛው ስል እየተረማመዳችሁ ነው። ሶስተኛ ስል ለምትሰሉልኝ፣ አሁን አሮጌውን ልብስ ይወልቃል፣ ፀጉሩ ይስተካከላል፣ አዲስ ልብስ ከፊቱ የበለጠ አዲስ ልብስ፣ የወርቅ ቀለበት፣ መልካም ጫማ አጥፍቀለት። ያ በቃ በዛ አይደለም። አሁን ከከብቱ ከከፍቶች መካከል የሰባውን ፍሪዳ አምጡልኝ፣ ረዱ፣ ይታረድ። ስለዚህ ሁሉንም ጎረቤቱን ሁሉ ጥሩልኝ፣ አብሮ ደስ ይበለን። የሞተ ልጅ ሕያው ሆኗል፣ የጠፋው ተመልሷል። ስለዚህ ደስ ይበለን አለና ጎረቤቶቹን ሁሉ ጠራ፣ ፍሪዳውም ታረደ። ሁሉም የደስታ ተቀባዮች ሆኑ። አስተውሎ፣ ወገኖቼ፣ በዚህ ታላቅ ሀሴት መካከል ትልቁ ልጁ ከቤት ነበር፣ ከቤት አልነበርም። ከውጭ መጣ፣ ከእርሻ መጣ፣ ሁካታ ሰማ፣ ጩኸት ሰማ፣ ሳይገባ አሽከሮቹን፣ አንዱ ምንድን ነው የምን ሆታ ነው? የምን እልልታ ነው? የምን ሆካታ ነው? እንዴ ያ የጠፋው ወንድም እኮ መጣ። አባቴ ደስ አለው። ጎረቤቱን ሁሉ ጠራ። ፍሪዳ ታረደ። አዲስ ልብስ ለበሰ። ወርቅ ቀለበት አደረገ። ጨም ያ የጠፋው ያና አባካኝ፣ ያ ቀጣፊ፣ ያ ሌባ ድርሻውን የወሰደው ተመልሶ ወደ አባቴ ቤት መጣ። አልገባም አልገባም። ምስኪን አባት ወጣ። ኧረ ልጄ ናባክህ፣ ኧረ ግባ። የሞተ ወንድምህ እኮ ነው ያው የሆነው የጠፋው እኮ ነው የተገኘ። ኧረ ናይልህ ከደስታ አብረህ ግባ። ምንም አይነት መንገድ ለዛ አባካኝ ስንት ገንዘብን እንዳጠፋት ታውቅም። ደግሞ ከዛ በበላይ ፍሪዳ ታርድለት አለህ። እንደገና ወርቅ ከለበት ደግሞም ጫማ ግን የሚያክል ከአንተ ጋር ስኖር አንድ ጠቦት እንኳን አላረግ። ከኔ ያለው ሁሉ እኮ ከኔ ያለው ሁሉ ያንተ ነው። ናና ባክ ወደ ደስታ ገባ ባስ ከዚህ ደስታ አልሳተፍም አለ። ከራሳችሁን ከየትኛው ቦታ እንደሆናችሁ ፈረጃችሁን ተመልከቱ። አልገባም አለ። ደጀ ሰላም ጠባቂ ዘበኛ ሊመስል በውጭ ቆሞ ቀረ። በሀገራችን የደጅ ሰላም ጠባቂ ማለት አንድ ምስኪን ሰው መሀራሞ መሀራውን መክፈልቱን ሌባ እንዳይወስድ ወይም ሌላ እንትን እንዳይለው ያን አንተ አትገባም አንተ ትገባለህ እያለ ይከላከላል። እሱ ግን ወደ ቅዱስ ቦታ ገብቶ የጸሎት ጊዜ አይኖረው። ትልቁ ወንድም ወደ ደስታው መግባት አልቻለም። ከዚህ የበለጠ የሚያሳዝን ነገር ይሆን ሊኖር ይሆን? ወገኖች፣ በአባቴ ቤት ውስጥ አለሁ ብሎ ውጭ መቅረት ናስተውል። እነዚህን ሁለት ወንድሞች በተለያየ ደረጃ እንድንመለከታቸው ፈልጋለሁ። የጠፋውን ልጅና በአባቴ ቤት ውስጥ አለሁ ያለውን ልጅ ረጋ ብላችሁ እንደገና እንድትመለከቱ ፈልጋለሁ። ጠፋ ከተባለ ጠፋ ነው፣ አለቀ። ስለዚህ የጠፋ ልጅ ከተባለ አባካኝ መሆኑ ነው የሚታወቀው በደለኛ መሆኑ ነው የሚታወቀው። ስለዚህ ይህ የጠፋው ልጅ ከእግዚአብሔር ቤት ውጭ ለሆኑት የአሕዛብ ምሳሌ ነው። የበረሃ ወይራ ተብሎ የተጠቀሰለት በሮሜ ምዕራፍ አስራ አንድ የተጠቀሰው ነው። የጠራጮችና የአመንዝራዎች ቡድን ነው የደጉ ሰመራዊ ቡድን ነው። ደረቱን በመልቃት አቤቱ ይቅር በለኝ እያለ በደሉን እያስበ የጸለየው የቀራጩ ቡድን ነው። ራሱን ያዋረደ፣ ራሱን ዝቅ ያደረገ በንስሐ ግን ይቅርታን መጠየቅ የሚችል እሱ የጠፋው ልጅ ነው። ስለዚህ በደሉን ስላ በማወቁ ኃጢአቱን በማወቁ ወደ አባቱ በመመለስ ጸጋን ክብርን ሐሴትን ሞገስን የሚያገኙት ሰዎች ሁሉ ምሳሌ ነው። ፍሪዳ የታረደለት ጎረቤቶች የተጠሩለት እርሱ የጠፋው ልጅ ነው። የቡችሎችና የድንጋዮች የምስኪኑ የአልዓዛር ምሳሌ እርሱ የጠፋው ልጅ ነው። ታላቅ ወንድምየውን ስንመለከት በእምነት አለን ለሚሉት የአብርሃም ልጆች በተግባር ግን ከየሌሉት የፈሪሳውያንና የሰዱቃውያን የጸሐፍትና የረብናት አይሁድ የሕግ አዋቂዎች ባልንጀራዬ ማን ነው ብሎ ኢየሱስን የጠየቀው ራሱን የሚያመጻድቀው ፈሪሳዊ የሰውን በደል ቆጣሪ፣ የግል ጽድቁን አንጸባራጊ፣ ራሱን ከፍ ከፍ አድራጊ በቅናት ግን የጠፋው በመመለሱ በውጭ የቀረ እርሱ ትልቅ ወንድም ነው። ወገኖች በወንድሙ ጥፋት፣ በወንድሙ ሞት የሚስቅ የሚሳለቅ ሀሴትን የሚያደርግ እርሱ ታላቅ ወንድምየው ነው። የአባቱን ቤት በፈቃዱ አሳልፎ የሰጠ የአባቱን ቤት በፈቃዱ ጥሎ የወጣ ከታረደው ፍሪዳ፣ ከታላቁ ደስታ፣ ከተዘጋጀው ደስታ አልካፈልም ብሎ ራሱን ከገዛ ከአባቱ ቤት ያራቀ የባለጸጋው ጸጋው የነነው ሕይወትን ያመለክታል ወገኖቼ። ራሳችሁን ከየትኛው ትፈርጁት አላችሁ? ከታላቁ ወይስ ከታናሹ? እናስተው የደህንነት ተስፋ በመጀመሪያ በስጋ ለአብርሃም ልጆች ነበር፣ መጨረሻ ግን ራሳቸው በመንገድ ስለተላለፉ መድህናቸውን አልቀበሉት ስላሉ ለተጣለውት ለሀይዛ ሆኗል። ትንቢቱ በመጀመሪያ በቤት ውስጥ ለሚገኙት ለእስራኤል ነበር። ፍጻሜው ግን በውጭ ለምንገኘው ለአሕዛብ ደረሰልን። ብኩርናው በመጀመሪያ ለኤሳው ነበር። ነገር ግን አሳልፎ ለታናሽ ልጁ ለያዕቆብ ሰጠው። የጠፋው ልጅ ታናሽ ሆኖ ሳለ ታላቁ ቤቱን ለታናሹ ጠፍቶ ለተመለሰው ሰጠ። እርሱ ግን በውጭ ጠፋ። እግዚአብሔር ከዚህ ይጠብቅ። ዘጠና ዘጠኙን ነገደ መላእክት ትትፎ ወደዚህ ዓለም የመጣው የጠፋውን አንዱን አዳምን ፈልጎ ወደ ቤቱ ለመመለስ ነው። እናስተውል። ፍሪዳውም የታረደው ጠፍቶ ለተገኘው ለአዳም ቢሆንም እንኳ ዘጠና ዘጠኙ ነገደ መላእክት የጠፋውን አዳም መልሶ እስኪመለስ ድረስ እነሱ ከመላእክት ዓለም እንድናወጽ አይደለም፣ ባሉበት እንዲቆይ ነው እንጂ። ስለዚህ የጠፋው አዳም ሲመለስ በላይ በሰማይ ምን ይሆናል? ምን ይሆናል? ታላቅ ደስታ ይሆናል ነው የሚለው የእግዚአብሔር ቃል። ታላቅ ደስታ ይሆናል። ጠፍቶ በተገኘው አዳም ታላቅ ደስታ ይሆናል። ወገኖቼ፣ ጠፍቶ በተገኘው አዳም አብረው የደስታው ተካፋዮች ይሆናሉ ቅዱሳን መላእክት በአንድ ሰው መመለስ በአንድ ሰው መመለስ በላይ በሰማይ ታላቅ ደስታ ይሆናል ተብሎ ተጽፏልና። ፍሪዳ የታረደው ጠፍቶ ለተገኘው ሞቶ ለተነሳው ቢሆንም በአባቱ ቤት አለሁ ያለው ታላቁ ልጅ በደስታው አብሮ እንዲካፈል እንጂ በውጭ እንዲሁ እንዲቀር የአባቱ ፈቃድ አልነበረም። ግን እንዴ ካለምን ይደረግ? ጎረቤት ሁሉ ከአባቱ ጋር ደስ ይላቸው። የትልቅ የው ልጅ በአባቱ ቤት መለ መለየት አያሳዝን ወገኖቼ? ራሳችሁን ከየትኛው ቡድን ነው የምታስቀምጡት? ከታናሹ ወይስ ከታ በበደላችሁና በኃጢአታችሁ ደረታችሁን እየደቃችሁ ንስሐ ትገባላችሁ ወይስ መልካም ተግባራችሁን በመቁጠር በሌላው ላይ እጣታችሁን በመቀሰር የትልቁን ወንድም ፈለግ ትከተላላችሁ። ራቁታችሁን መሆናችሁን ተገንዝባችሁ ወደ አባታችሁ ቤት ዛሬ በንስሐ ትመለሳላችሁ፣ ይቅርታ ትጠይቃላችሁ? ወይስ በቤት አለን እያላችሁ በውጭ እንደ ደጀ ሰላም ጠባቂው ትልቅ ወንድም ሆናችሁ ትቀራላችሁ። ማስተውለ ገነች የታረደው ፍሪዳ ለሁሉም ይበቃል። የታረደው ፍሪዳ ለሁሉም በውስጥም በውጭም ላሉት ሁሉ መሆኑን ተረድታችሁ የደስታው ተካፋዮች መሆን ትፈልጋላችሁ ወይንስ በውጭ ያሉ በመግባታቸው የሞቱ በመነሳታቸው እየጠፉ በመገኘታቸው ተበሳጭታችሁ በውጭ ትቀራላችሁ። ከጠዋት ጀምሮ በመስራታችሁ በተዋዋላችሁት መሰረት ደሞዛችሁን ትቀበላላችሁ። በአስራ አንድ ለመጡት አባታችሁ እንደናንተ እኩል ለመስጠት እሺ በማለቱ በመፍቀዱ አይነ ከኑሃማን አይናችሁ ምቀኛ ነው። በገዛ ሀብቱ የወደደው ማድረግ አይችልም ወገኖቼ ለአባታችን የአምላካችን ቤት እጅግ በጣም ሰፊ ነው። ጠባብ እኮ አይደለም። ለሁሉም ይበቃል። ጌታ ኢየሱስ አለ፣ ቤት አዘጋጃላችሁ ዘንድ ይሄዳለሁ፣ በአባቴ ቤት እጅግ ብዙ መኖሪያ አለ። የዓለም ሕዝብ ሁሉ ቢመለስ የአባታችን ቤት አይሞላም። ወገኖች ችግራችን የጠፉት ቢመለስ አምላካችን እኮ የህዝብ አምላክ ብቻ አይደለም፣ የአህዛብም አምላክ ነው። የእስራኤል ብቻ አምላክ አይደለም ወገኖቼ፣ የቡድህስቶችም የእስላሞችም፣ የሌላዎችም፣ የአቲስቶችም ሁሉ አምላክ ነው። ነገር ግን አንድ ቀን ወደ በረቱ እንዲመለሱ እርሱ ይፈልጋል። አይነ ከኑሃማሚ አይናችን ምቀኛ ናት። ወገኖቼ እናስተው። ለጌታ ነገር ስራ ይፈልጋል። ጌታ ኢየሱስ ከኔና ከእናንተ አማካሪ የሚፈልግ ይመስላችኋል? ትልቁ እንደ ትልቁ ወንድም እኮ እንደዚህ ነው ማለት የሚፈልግ ይመስላችኋል? ጌታ ኢየሱስ በልባችን ያለውን ፈትሾ ያውቃል። ወገኖቼ የኔና የእናንተ ነገር ስራ የሚፈልግ አምላክ አይደለም። የኔና የእናንተን አማካሪነት የሚፈልግ አምላክ አይደለም። ሀናንያ ወደ ሳውል በተላከ ጊዜ ኧረ፣ ጌታ ሆይ አለ። ደቀ መዛሙርትን ሲያስተዳድር እሱን ተው፣ ስለ ሳውል አንተ ልትነግረኝ አትፈልግም። ለእኔ የተመረጠ ቃል ነው። ለእኔ የተመረጠ ቃል ነው። ብርሃን ለቤተ ክርስቲያን የቤተ የቤተክርስቲያን ብርሃን በመባል የወጣው ታላቁ ጳውሎስ አሳዳጅ የነበረው ነው። ዛሬ ድራዲሶች ቢመለሱ፣ ተካራሞች ቢመለሱ ጨፋሪዎች ቢመለሱ ነፍሰ ገዳዮች ቢመለሱ፣ አይነተ ኑሃ ማሉ አይናችን ምቀኛ ናት። ወገን ጭ የትኛው ወገን ያለ ነው? እስቲ እስቲ ራሳችን ፈረጁት፣ እናስተውል። በረቱ አልሞላም። በበረቱ ውስጥ ብዙ መንጋዎች እንዲገቡ ይፈልጋል። ሂዱ ለዓለም ሁሉ ወንጌልን ስበኩ ነው የተባለው። ለዓለም ሁሉ ለሚሰማውም፣ ለማይሰማውም፣ ለሚቀበለውም፣ ለማይቀበለውም እኛ እኛ ድርሻ መመስከር ነው። መመለስ ግን የእሱ ስራ ነው። ወገኖች የእኛ ተልእኮ በውጭ ያሉት እንዲገቡ ነው። የእኛ ተልእኮ ድራጊስቶች እንዲመለሱ ነው። የእኛ ተልእኮ ቡዲስቶች እንዲመለሱ ነው። የእኛ ተልእኮ እስላሞች እንዲመለሱ ነው። የእኛ ተልእኮ በውጭ ያሉ ወደ ውስጥ እንዲገቡ አይን ከሉሀማን ወገኖች እናስተውል። የተወደደ ሰዓት ዛሬ ነው። የተመረጠ ዕለት ንስሐ የምንገባበት፣ እርስ በርስ ይቅር የምንባባልበት፣ የምንተጣቀፍበት ወገኖች ዕለት ዛሬ ነው። ዛሬ በዚህ የሰላም ቦታ ዛሬ በዚህ በተቀደሰ ቦታ እናስተውል። በሁሉም ቡድን የምንገኝ በሰላም መተጣጠፍ ካልቻልን ከአባታችን ቤት ውጭ መሆናችን እናረጋግጥ። እንፈልጋለሁ ያለን መስሎን ውጭ እንዳንቀር እኔ እፈራለሁ። ለዚህ ነው ጳውሎስ ወንጌልን ለሌላው ሰብቼ ሌላውን ወደ አባቴ ቤት አስገብቼ ሌላውን ወደ ንስሐ ጠርቼ ለሌላው ለመንግስቱ ዳርጌ እኔ በውጭ እንዳልቀር እንደ ባህር ልጁ ስጋዬ እየጎሰምኩ እለት እለት አስገልጸዋለሁ። ወገኖቼ፣ የታረደው ፍሪዳ ማን እንደሆነ ታውቃላችሁ? ለጠፋው የታረደው ፍሪዳ ለዓለም ሁሉ መድኃኒት የሚሆነው የዓለም መድኃኒት መድኃኒዓለም ክርስቶስ ነው። ስለዚህ ይህ የታረደውን ፍሪዳ በልተን ስጋውን በልተን ደሙን ጠጥተን ህይወት የሆንን ግን ተጋብዘናል። በውጭ መጥረት ነው የምንፈልገው። የተወደደ ሰዓት ዛሬ ነው። ንስሐ የምንገባበት ዛሬ ነው። እዚህ ተመልሰን ነገ ምን እንደሚጠብቀን አናቅ። መኪና እያበረርኩ መጥቻለሁ። ስመለስ ተገልብጨ ልሙት፣ በህይወት ልኑር፣ ያ በኔ እጅ አይደለም። እዚህ ደስታ አልፈልግም ብሎ ገበታውን ገልብጦ መውጣት ወንድም በመመለሱ የሞተ በመዳኑ የጠፋው በመመለሱ እግዚአብሔር ከእኛ ያረቀው። ስለዚህ ለጠፋ ነው በመንፈስ ለሞት ነው ባዲ ተጠላልፈን ለወደቅን ነው ሁሉ የቀረበልን የደህንነት ጥሪ። እንደ ጠፋው ልጅ አሜን ብለን እንቀበል። በደለኛውን ኃጢአተኛውን እኔን ይቅር አለኝ። ሌላውን ተውት። በደለኛውን ኃጢአተኛውን እኔን ይቅር አለኝ። በሀይማኖት ብትኖሩ ራሳችሁን መርምሩ። የትኛው ቡድን ናችሁ? እኔ እርግጠኛ ነኝ አሁን ከትልቁ ወንድም ቡድን ነኝ የሚል ያለ አይመስለኝ ያ ከሆነ ውጭ ነው ያለ ነው። ስለዚህ ሁላችንም የጠፋን ልጆች ከሆን ዛሬ አቤቱ በፊት በድለናል አጥፍተናል ይቅር በለን እንበለው እግዚአብሔር አምላካችን በዚህ መልእክት ዛሬ እያንዳንዳችን ከተገናኘን ከተናገረን ጥፋታችን ከታወቀን አባቶች ከፊታችሁ አሉላችሁ መጥታችሁ በግል ማነጋገር ትችላላችሁ አመሰግናለሁ